በአለፈው ዓመት የአፍሪካ ህብረት የመሪዎች ጉባኤ ስብሰባ ባካሄደበት ወቅት በአህጉራቱ በተለያዩ ምክንያቶች የስደተኞች ቁጥር መበራከትን መነሻ በማድረግ ከመሪዎቹ ለአንደኛው ለጊኒ ኢኳቶሪያል ፕሬዚዳንት ለኦቢያንግ ንጉዌማ እምባሶጎ ጠበቃ በመሆን ስደተኞችን እንዲታደጉ እርዳታ እንዲያሰባሰቡ ቻምፒየን የሚል ቅጽል ስም በተሰጣቸው መሰረት በኢትዮጵያ አሶሳ የሚገኘውን 60 ሺህ ስደተኞች የሚገኙበትን የጾሬን ጣቢያ ጎበኙ። ሶብሬ ላ ቪዳ ኬ ኤሞስ ኦብሰርባዶ አኪ እዚህ በስደተኞች የጠለላ ሰፈር የምንገኘው በሙሉ ድጋፍ መልኩ የሚታይ ነው። የአፍሪካ ህብረት የሚያደርገውንም አስተዋጽኦ በቅርበት ለመመልከትም ነው። ስደተኛ የሚባል የትም ቢሆን ለመጋለጥ የሚደረግበት አግባብነት የሌለው ነው። ይህ በአፍሪካ ህብረት ስም የተሰጠን ኃላፊነት ነው። አጠናካሪ የበጎ ድጋፍ ይሆናል። ስለዚህ የሀገር መንግስት ተባባሪነቱን በድጋሚ በማስተጋባት በዚህ የስደተኞች ጣቢያ ለሕንፃ መገንቢያ የሚውል ለመደጎም የአምሳ ሺህ ዶላር ስጦታ አበረክታለሁ። በአፍሪካ የስደተኞች ቁጥር የተበራከተ መሄዱን ምንጮች በየጊዜው የሚጠቁሙት ሲሆን በአፍሪካ ህብረት፣ በኩል ይህንን ችግር ከመሰረቱ ለመቅረፍ ጥረቱ ምን ያህል ነው ለሚለው የህብረቱ የፖለቲካ ዘርፍ ኮሚሽነር ሴሱማ ሚናታ ሳማቴ የሚያሰሙት የአፍሪካ ህብረት ከአጋር ድርጅቶች ጋር በጋራ በትብብር ይሰራል። ከዓለም አቀፍ ድርጅቶች ጋር፣ ከማህበራዊ ድርጅቶች ጋር በግልም ደረጃ ቢሆን ማለት ነው። ችግሮችን ለመቋቋም ዘዴ መፈለግን ይሻል። ከእኛ የሚመነጭ ችግሮችም አይደሉም ብዙዎቹ። የተፈጥሮ መዛባት፣ የአሸባሪዎች ጥቃቶች አሉ። ከአጋሮቻችን ጋር የምንሰራበትና ዘላቂ ሰላምን ለማስፈን በጋራ የምንተባበርበት ሂደት ነው የሚሆነው። የሀገሪቱ መሪዎች ትኩረት ያደረጉበት አቅጣጫ ነው። ስለዚህም ነው ሻምፒየን ተብሎ የሚሰየመውን በመመደብ ቅስቀሳ እንዲያደርጉ እና ድጋፍ በማሰባሰብ በሀጉራችን ያሉት ችግሮች እንዲቀረፉ የሚደረግ ነው። በአሶሳ ጾሬ የስደተኞች ጣቢያ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ማስተባበሪያ ጽህፈት ቤት አቶ አምደ ወርቅ የኋላ ወርቅ ሁኔታውን ይገልጹታል። ስደተኞች ይህን መጠለያ ጣቢያ ጨምሮ ሌሎች አራት አሉ፣ በማስተባበሪያ ጽፈት ቤት ስር እዛ ውስጥ ከስልሳ ሺህ በላይ የሚሆኑ ስደተኞች ተጠለው አስፈላጊ ማህበራዊ ና መሰረታዊ ሰብአዊ ድጋፎችን እያገኙ ይገኛል። እንግዲህ በብዛት ከደቡብ ሱዳን ና ከሱዳን የመጡ ናቸው። ከዛ በተጨማሪ ግን ከታላላቅ ሀይቅ ሀገሮች ከቡሩንዲ፣ ሩዋንዳ፣ ኮንጎ የመሳሰሉት ሀገሮች የሚመጡ ስደተኞች ቁጥራቸው አነስተኛ ቢሆንም በአንድ መጠለያ ጣቢያ ውስጥ ሰፍረው ተመሳሳይ አገልግሎት እያገኙ ነው። በአሁኑ ሰዓት በእርግጥ በርካታ ጊዜ ቆይተዋል ሊባል አይችልም አብዛኛዎቹ፣ ምክንያቱም ከቅርብ አመታት በፊት በደቡብ ሱዳን ከዛም በሱዳን ባለው አለመረጋጋት ምክንያት የመጡ ናቸው። በኢትዮጵያ በኩል የመንግስት ተወካይ በውጭ ጉዳይ ሚኒስቴር ሚኒስትር ዴታ ዶክተር አክሊሉ ሀብተ ማርያም ያላቸውን አመለካከት አካፍለውናል። አፍሪካ ህብረትም የዚህ አመት መሪ ቃሉ ለተፈናቃዮች፣ ለስደተኞች ለተመላሾች በቂ ትኩረት መስጠት አለብን በሚል ነው እየተከበረ ያለው አሁን ኢኳቶሪያል ጊኒ ፕሬዚደንት መሪ የሆነው ይህንን እንዲያስተባብሩ በአፍሪካ ዩኒየን ተመርጠው እየሰሩ ነው ያሉት ማለት ነው። እናው አላማው ምንድነው? ለሁኔታው ትኩረት እንዲሰጥ ፈተናዎች እንዲታወቁ በአፍሪካ ዩኒየን ደረጃ ይህንን ትኩረት ማግኘቱ ጥሩ ነው። ቀጣይነት ያለው ጥረት የሚፈልግ ነው። መልካም አስተዳደር ማስፈን አለን። ከሰው መብትም ጋር ተያይዞም ብቻ እኔ ቁልፍ አድርጌ ማሌ ሁሌ ትምህርት ጥሩ ነው። ምክንያቱም መብትን ለማስከበር ሁኔታዎች መልስን ለማወቅ ተደራጅቶ ለመታገል ያስችላል። ነባራ ሁኔታውን በእያንዳንዱ ሁኔታ እያወቅን መፍታት ያለብን ባይ ነኝ። ጌታቸው ተድላይ ጊዮርጊስ ለዲደብልዩ ዘገባ ከአዲስ አበባ